amma walitti ነጋት። ይህ የአሜሪካ ድምፅ ነው በሃያ ሁለት በሃያ አምስት ና በሰላሳ አንድ ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቪኦኤ ኢትዮጵያ ቻናል ሀምሳ ሰባት ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ታህሳስ 14 2014 ዓ ም ዝግጅታችን ጀመረ። ጤና ይስጥልኝ፣ እንደምናመሻችሁ፣ የተከበራችሁ አድማጮች የምሽቱ አስተናጋጃችሁ ሰሎሞን አባተ ነኝ። የኢትዮጵያ መንግሥት ሠራዊቱ ባለበት እንዲጸና አዘዘ። በኢትዮጵያ ኮቪድ-19 አንሰራርቷል። ባለፉት ሰባት ቀናት ውስጥ በተደረገ ምርመራ ወደ 8511 ሰዎች የኮቪድ ቫይረስ ተገኝቶባቸዋል። 34 ሰዎችም ሕይወታቸውን አጥተዋል። ዶክተር ሌያ ታደሰ የጤና ጥበቃ ሚኒስትር ናቸው። ዘገባውን በአብይ ርዕስ ይዘናል። የምስራቅ ኢትዮጵያ ጸጥታና ደህንነት ጉዳይ ዘገባለን። ይህንንና ሌሎችንም ዘገባዎችን በመጽሔት ይዘናል። ዝግጅቶቻችንን ዌብሳይታችን ላይ እና በፌስቡክ ላይቭ በቀጥታ ማዳመጥ ትችላላችሁ። ፕሮዲውሰሩ ኤልያስ አስማረ፣ የዌብና ማኅበራዊ መገናኛ ፕሮዲውሰር አበባየሁ ገበያው ናቸው። በቅድሚያ የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። የመከላከያ ሰራዊት በምስራቅ አማራና አፋር ክልሎች ከህወሓት ኃይል ነፃ ያወጣቸውን አካባቢዎች አጽንቶ እንዲቆይ መታዘዙን መንግስት አስታወቀ። ትዕዛዙን በዛሬው መግለጫቸው ያሰሙት የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ የዘመቻ ለህብረ ብሔራዊ አንድነት በአሸባሪው ኃይል የተወረሩ አካባቢዎችን ነፃ በማውጣት የመጀመሪያውን ግብ አሳክቷል፣ በዚህም ተልእኮውን አጠናቋል ብለዋል። መንግስት ይህን ትዕዛዝ ያስተላለፈው በተለያዩ ምክንያቶች መሆኑን ያስታወቁት ሚኒስትሩ ዶክተር ለገሰ ቱሉ አንደኛው ምክንያት ከዚህ በፊት በትግራይ ክልል ካጋጠሙት ችግሮች ትምህርት በመውሰድ እንዲሁም ሊወነጀልበት ከታቀደው የዘር ማጥፋት ሴራና ወጥመድ ውስጥ ላለመውደቅ ጥንቃቄ ማድረግ አስፈላጊ ሆኖ በመገኘቱ መሆኑን በመግለጫቸው አብራርተዋል። ይህ ዘገባ እስከተጠናቀረበት ጊዜ ድረስ በመንግስት መግለጫ ዙሪያ ከህወሓት ወገን የተሰጠ ቀጥተኛ ምላሽ የለም። መግለጫውን የተከታተለው ኬኔዲ አባተ ዝርዝሩን ይዘዋል። የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ ዛሬ በቴሌቪዥን የቀጥታ ስርጭት ቀርበው በሰጡት መግለጫ የመከላከያ ሰራዊት በምስራቅ አማራና አፋር ክልሎች አሸባሪ ብለው ከገለጹት የህወሓት ኃይል ነጻ ያወጣቸውን አካባቢዎች አጽንቶ እንዲቆይ መታዘዙን ገልጸዋል። መንግስት እንደ አስፈላጊነቱ በቀጣይነት እርምጃ መውሰዱን እንደሚቀጥልም ነው የተናገሩት። የመከላከያ ኃይላችን በዘመቻ ለህብረ ብሔራዊ አንድነት በምስራቅ አማራና አፋር አካባቢዎች በአሸባሪ ኃይል የተወረሩ አካባቢዎችን ነጻ በማውጣት የመጀመሪያውን ግብ አሳክቶና ተልዕኮን አጠናቆ አሁን የያዛቸውን አካባቢዎች አጽንቶ እንዲቆይ ታዟል። አሁናዊ የጠላት ሁኔታ ግምገማ የሚያሳየው የጠላት መሻት ፍላጎትና የማድረግ አቅም ክፉኛ ተመትቷል። እንደዚያም ሆኖ ይህ የጥፈርት ኃይል ዳግም ፍላጎቱ እንዳይቀሰቀስ መንግስት አስፈላጊ ናቸው ብሎ ያመናቸውን እርምጃዎች በጥናት ላይ ተመርኩዞ በቀጣይነት እርምጃ የሚወስድ ይሆናል። የመከላከያ ሰራዊት የያዛቸውን አካባቢዎች አጽንቶ እንዲቆይ በመንግስት ትዕዛዝ የተላለፈበትን ምክንያት ሲገልጹም ሶስት ነጥቦችን ያነሱ ሲሆን ከእነዚህም መካከል አንዱ ከዚህ በፊት በትግራይ ክልል ካጋጠሙት ችግሮች ትምህርት በመውሰድ መሆኑን አብራርተዋል። ለዚህ መሰረታዊ ውሳኔ ምክንያት የሆኑ መነሻዎች አንደኛው ከዚህ በፊት በትግራይ ክልል ካጋጠሙን ችግሮች መማር አስፈላጊ የሆኑ በመገኘቱ ነው። ይህም ማለት በመከላከያ ሰራዊታችን የሰሜን እዝ ላይ የሽብር ቡድኑ ክደት ፈጽሞ ሰራዊታችን ላይ ጥቃትና አጸያፊ ድርጊት ሲፈጽም ይከላከለናል አይውጣብን ያሉ ብሎ ተማጽኖ ያቀረቡ የትግራይ የተለያዩ የህብረተሰብ ክፍሎች ሰራዊታችን ይህ ጥቃትና አጸያፊ ድርጊት ሲፈጸምበት መከላከል ቀርቶ ድርጊቱን ያላወገዙ ሆኖ በመገኘታቸው በሰራዊታችን ላይ የተፈጸሙበትን ክህደት ለመቀልበስ ወንጀለኞችን ለሕግ ለማቅረብ እና የተዘረፉትን ንብረቶች ለማስመለስ በክልሉ ሕግ ለማስከበር እንቅስቃሴ ባደረገበት ጊዜ በመጀመሪያ አካባቢ የተባባሪነት መንፈስ ከህብረተሰቡ ቢታይም የኋላ ኋላ ግን በተለያዩ የህብረተሰብ ክፍሎች ሰራዊታችን እንደገና ከኋላ በመወጋቱ እንዲህ አይነቶቹን ተመሳሳይ ችግሮች ዳግም እንዳያጋጥሙና ከዚህም ሰራዊታችን መጠበቅና በተጠና መልኩ ሰራዊቱ እርምጃዎችን እንዲወስድ ለማድረግ በማለም ነው። ሚኒስትሩ ሁለተኛ ምክንያት ብለው የገለጹት ደግሞ ህወሀት በጦርነቱ ተገድለዋል ያሏቸውን ሰዎች አስክሬን በጅምላ በመቅበር በትግራይ ክልል የዘር ጭፍጨፋ ወንጀል ተፈጽሟል በማለት መንግስትን ተጠያቂ ለማድረግ እየተዘጋጀበት ነው ባሉት ሴራና ወጥመድ ውስጥ ላለመግባት እንደሆነ ነው የጠቆሙት። ሶስተኛው ምክንያት ደግሞ በክልሉ የሀገርን አንድነትና ሰላም ለአደጋ የሚዳርግ ተግባር ተፈጽሟል ተብሎ ከታሰበ መከላከያ ሰራዊቱ በማንኛውም ጊዜ ወደ ክልሉ የመግባት ህገ መንግስታዊ መብት ስላለው እንደሆነ አብራርተዋል። በምዕራብ አማራ ያለውን ወታደራዊ እንቅስቃሴና የመንግስትን ቀጣይ አቅጣጫ በተመለከተ ወደፊት እንደሚገለጽም ያነሱት ዶክተር ለገሰ በኦሮሚያ ክልል የተለያዩ አካባቢዎች መንግስት ኦነግ ሸኔ በሚለውና ራሱን የኦሮሞ ነጻነት ሰራዊት ብሎ በሚጠራው ኃይል ላይ የሚወስደው እርምጃ እንደሚቀጥል ተናግረዋል። ይህ ዘገባ እስከተጠናቀረበት ጊዜ ድረስ በመንግስት መግለጫ ዙሪያ ከህወሀትና ከኦነግ ሸኔ ወይም ራሱን የኦሮሞ ነጻነት ሰራዊት ከሚለው ወገን የተሰጠ ቀጥተኛ ምላሽ የለም። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። የተባበሩት መንግስታት ድርጅት በኢትዮጵያ ታስረውብኛል ካላቸው ሰራተኞች መካከል አንድ ሰራተኛና የእሳቸው ጥገኛ የሆኑ ሌላ አንድ ሰው ባለፉት ሁለት ቀናት ውስጥ ከእስር መለቀቃቸውን ዛሬ በሰጠው መግለጫ አስታወቀ። ይህን ያስታወቁት የመንግስታቱ ድርጅት ዋና ጸሐፊ ቃል አቀባይ ፈርሃን ሀቅ ናቸው። ቃል አቀባዩ ዛሬ ከጋዜጠኞች ለቀረበላቸው ጥያቄ በሰጡት ምላሽ የሰራተኞች ጥገኛ የሆኑ አንድን ሰው ጨምሮ አስር የድርጅቱ ሰራተኞች አሁንም ታስረው እንደሚገኙ ገልጸው፣ ሰዎቹ እንዲፈቱ በመጠየቅ የምናሰማውን ጥሪ አሁንም እንቀጥላለን ብለዋል። በከፊል ራስ ገዝ በሆነችው የሶማሌ ፖንትላንድ በሚገኙ ሁለት የጸጥታ ኃይሎች ቡድን መካከል በቦሳሳ ወደብ ለሁለት ቀናት ሲካሄድ የነበረው ግጭት በተደረገው የተኩስ አቁም ስምምነት መቆሙን የፖንትላንድ ባለስልጣናት ትናንት በሰጡት መግለጫ አስታወቁ። ግጭቱ የተነሳው ባለፈው ማክሰኞ በአንድ ወቅት በዩናይትድ ስቴትስ የጸረ ሽብር ኃይል ይደገፍ በነበረው በፑንትላንድ የደህንነት ኃይሎች ቡድን ወይም ፒሲኤፍ እየተባለ በሚታወቀውና በግዛቲቱ መደበኛ የደህንነት ኃይል መካከል ለሳምንታት በተፈጠረው አለመግባባት እንደነበር ተገልጸዋል። የሶማሌ ፑንትላንድ ፕሬዝደንት የፒሲኤፍ ኃላፊን ኮማንደር ሞሐመድ ኡስማን ዳዮን እንደ አውሮፓ አቆጣጠር ህዳር 24 ለማባረር መወሰናቸው ትልቁ የተቃውሞ መነሻ መሆኑን ተመልክተዋል። የተኩስ አቁሙ ስምምነት የተደረሰው በአገር ሽማግሌዎች አስታራቂነት እንደሆነም ተጠቅሷል። ከዓይን ማኞችና የሕክምና ባለሙያዎች የተገኘው መረጃ በግጭቱ ቢያንስ 14 ሰዎች መሞታቸውንና ወደ 63 የሚደርሱት ደግሞ መቁሰላቸው ተነግረዋል። ፒሲኤፍ ቀደም ሲል በዩናይትድ ስቴትስ እየተደገፈ የአልሻባብና የእስላማዊ መንግስት ተዋጊዎችን ሲዋጋ የቆየ ልዩ የደህንነት ኃይል መሆኑም በዘገባው ተገልጸዋል። ናይጄሪያ የአገልግሎታቸው ጊዜ ሊያልፍ የተቃረበ አንድ ሚሊዮን የአስትራዚንካ የኮቪድ-19 ክትባት መድኃኒቶችን ማሰጎዳን ትላንት ረቡ በተሰጠ መግለጫ አስታወቀች። የናይጄሪያ መሠረታዊ የጤና አጠባበቅ ልማት ተቋም ኃላፊ ፌይዘል ሻሄቢ የጤና ባለስልጣናት ያንን ከማድረግ ውጭ ምንም አማራጭ አልነበራቸውም ብለዋል። ኃላፊው በመግለጫቸው የበለጸጉ አገሮች ለናይጄሪያ መድኃኒቱን የሰጡት ብዙ ጊዜ አከማችተው ካቆዩ በኋላ የመጠቀሚያቸው ጊዜ ሊያበቃ ሲቃረብ ነው ብለዋል። 206 ከሚጠጋው የናይጄሪያ ህዝብ የተከተበው 2 ከመቶ ብቻ መሆኑ ሲገለጽ የጤና ባለስልጣናቱ እስከ ሩብ የሚደርሰውን ህዝብ እስከ መጪው የካቲት ለማስከተብ ማቀዳቸውን ተናግረዋል። ምንም እንኳ ክትባት መድኃኒቶችን ለመውሰድ ማንገራገር ቢኖርም የተከተቡት ሰዎች ብዛት ባለፈው ሳምንት ውስጥ በጥፍ እየጨመረ መምጣቱ ተመልክተዋል። ፈጣን ተስፋፊነቱ የተነገረለት አዲሱ የኦሚክሮን ቫይረስ ዝርያ ባለፈው ኅዳር ከታየ ወዲህ ለኮቪድ-19 የተጋለጡ ሰዎች ቁጥር ባለፉት ሁለት ሳምንታት ውስጥ በ500 ፐርሰንት መጨመሩ ተነግሯል። በዚህ ሳምንት ማክሰኞ ብቻ ወረርሽኙ ከተከሰተ ወዲህ ለመጀመሪያ ጊዜ በአንድ ቀን ውስጥ 2123 ተጋላጮች መመዝገባቸውም ተዘግበዋል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ነው። የአፍሪካ በሽታዎች መከላከልና መቆጣጠሪያ ተቋም አፍሪካ ሲዲሲ ዓመት በዓል በተቃረበበት በዚህ ወቅት በአህጉሪቱ እየተመዘገበ ያለው አዲሱ የኮቪድ-19 ስርጭት አሳስቦኛል አለ የማዕከሉ ዳይሬክተር ጆን ኒኬንጋንሶንግ። የአፍሪካ አገራት ክትባት ላይ አስገዳጅ ደንብ እንዲያወጡ እየገፋን እንገኛለን ብለዋል። የመሐመድ የሱፍን ዘገባ ኤደን ገረመው እንደሚከተለው ታቀርበዋለች። በትላንትናው ዕለት ፕሬዚዳንት ጆ ባይደን በከፍተኛ ሁኔታ እየተሰራጨ የመጣው ኦሚክሮን የተሰኘውን የኮቪድ-19 ዝርያ ለማሸነፍ ሶስት መሳሪያዎች አሉኝ ሲሉ ተናግረዋል። አስተዳደራቸውም ለሆስፒታሎች የሚያደርገውን ድጋፍ እንደሚጨምር እንዲሁም የክትባት አቅርቦትን ለማስፋፋትም ከግማሽ ቢሊዮን በላይ ነፃ መመርመሪያዎችን እንደሚያቀርብም አስታውቋል። ፕሬዚዳንቱ ሰዎች እንዳይደናገጡም አበረታተዋል። ሙሉ ለሙሉ ክትባቱን ካልወሰዳችሁ በእርግጥም ስጋት ሊገባችሁ ይገባል። ለበሽታው በከፍተኛ ሁኔታ ተጋላጭ ናችሁ ማለት ነው። ከታመማችሁም ለቤተሰቦቻችሁና ለጓደኞቻችሁ በሽታን ታሰራጫላችሁ። ያልተከተቡት ሰዎች በበሽታው የመሞትና በጽኑ ህሙማን ክፍል የመግባት አደጋ ስጋት በከፍተኛ ሁኔታ ሊቀይሩት ይችላሉ። ባለፉት ብዙ ወራት ውስጥ በዚህ በሽታ ህይወታቸው ያለፉ ሁሉም ሰዎች ማለት ይቻላል ያልተከተቡ ናቸው። ከተከተቡት ብዙ ሚሊዮን አሜሪካውያን መካከል አንዱ ከሆኑና በተለይም ሶስተኛውን የማጠናከሪያ ክትባት ከወሰዱ እርስዎ እምብዛም መጨነቅ የለቦትም። ፕሬዚዳንት ባይደን ታዲያ አርባ በመቶ የሚሆኑ አሜሪካውያን ባለመከተባቸው በአስተዳደራቸው ላይ ስለደቀነው ፈተናና እነሱን እንዲከተቡ ለማበረታታት ያለውን ሁኔታም አልደበቁም። ልብ ይበሉ፣ ያልተከተቡ ሰዎች ለራሳቸው ምርጫ ኃላፊነት ይወስዳሉ። እነዚህ ምርጫዎች በኬብል ቴሌቪዥኖችና በማኅበራዊ ሚዲያዎች ላይ በሚሰራጩ ሐሰተኛ ዜናዎች ምክንያት የተጋጋሉ ናቸው። እነዚህ ኩባንያዎችና ሰዎች የራሳቸውን ደንበኞች ሕይወት ሊቀጥፉ የሚችሉ ሐሰተኛ ዜናዎችን በማራገብ ገንዘብ እየሰሩ መሆኑን ታውቃላችሁ። ይህ ስህተትና ኢሞራላዊ ነው። ከነዚህ ሐሰተኛ ዜናዎች ገቢ የሚያገኙና የሚያራግቡ ወገኖችን አሁኑኑ ተውስል ጥሪ አቀርባለሁ። ከሰሞኑ ያልተጠበቀ ክስተት የተፈጠረ ሲሆን የቀድሞ ፕሬዚዳንት ዶናልድ ትራምፕ ሶስተኛ ዙር ክትባቱን መውሰዳቸውን ይፋ አድርገዋል። ይህን ተከትሎም በተከታዮቻቸው ዘንድ ውግዘት ደርሶባቸዋል። ባይደን ታዲያ ይህን በተመለከተ እንዲህ ብለዋል፤ እኔና እሱ አንድ የምንስማማበት ነገር ቢኖር ሶስተኛው ዙር ክትባት ነው። ይህን ክትባት የወሰዱ ሰዎች በደንብ የተጠበቁ ናቸው። ስለዚህ እነሱን ተቀላቀሉ፣ እኛን ተቀላቀሉን። በዓለም ዙሪያ ብዙዎች ምንም ክትባት ባላገኙበት ሁኔታ ሰዎች ሶስተኛ ዙር ክትባት እንዲወስዱ የሚደረገውን ቅስቀሳን ብዙዎች ይተቻሉ። በትናንትናው ዕለት ዋን ካምፔን የተሰኘው የጤና ፖሊሲ ቀስቃሽ ተቋም በዚህ ሊገባደድ የቀናት እድሜ በቀረው አመት ማብቂያ ላይ ከዓለም ህዝብ ውስጥ አርባ በመቶውን የምናስከትብበት ምንም አይነት መንገድ የለም ያሉ ሲሆን በተለይም አነስተኛ ገበያ ያላቸው ሀገራት ክትባት አግኝተው ከበለጸጉት ሀገራት እኩል ለመሆን አስርት አመታትን ይፈጃሉ ብለዋል። የዋን ካምፔን አስተዳደር ቶም ሃርት ወረርሽኙን በዓለም አቀፍ ደረጃ እያሸነፍ ነው አይደለም። ለዚህ ደግሞ ኦሚክሮን ማረጋገጫ ነው። ደልታም፣ የመጀመሪያውም የኮቪድ ቫይረስ ይህንኑ አረጋግጦልን ነበር። የዓለም አቀፍ አመራር ችግር በአገራት መካከል የተቀናጀ አመራር አለመኖርና በመሪዎች ዘንድ ያለው እኔ ልቅደም እኔ ልቅደም አመለካከት ባለፉት ጥቂት ዓመታት የታየ ሲሆን ይህም ወረርሽኙ የሰዎችን ሕይወት እየቀማ ይቆያል ማለት ነው። ምን መደረግ እንዳለበት ግልጽ ነው። ብሔራዊ የሆነ ስልት ብቻ ነው የሚያስፈልገው። ታቸዎች ታዲያ የበለጸጉት ሀገራት ክትባት እያከማቸው ነው ሲሉ ይወቅሳሉ። ማክሰኞ ዕለት ፕሬዝዳንት ባይደን ዩናይትድ ስቴትስ የመተንፈሻ ማገዣ መሳሪያዎችን፣ ቬንቲሌተሮችን እና ሌሎች አጋዥ መሳሪያዎችን ማጠራቀሟን በተመለከተ የተከላከሉ ሲሆን ለሆስፒታሎች አስፈላጊ ናቸው ብለዋል። በዚህ ሳምንትም አሜሪካውያን የቫይረሱ ስርጭት ስጋት ላይ ያተኮሩ ሲሆን፣ ይህን ተከትሎም ባይደን ዜጎቻቸውን ሊያጽናኑ ጥረዋል። ሁላችንም ይሄ ነገር እንዲያበቃ እንፈልጋለን፣ ነገር ግን አሁንም እሱ ውስጥ ነን። ይህን የምለው ከልቤ ነው። እንደ ተሰለቻቻችሁም አውቃለሁ። ይሄ ወሳኝ ወቅት ነው። ከበፊቱ የበለጡ መሳሪያዎች አሉን፣ ዝግጁ ነን። እናልፈዋለን። የዩናይትድ ስቴትስ ባለስልጣናት እንደ አውሮፓ አቆጣጠር በተያያዘው የ2021 ዓመት የተመዘገበው የኮቪድ-19 ሟቾችና ተጋላጮች ቁጥር ካለፈው የ2020 ዓመት የበለጠ ሊሆን እንደሚችል ያላቸውን ግምት ተናገሩ። ባለስልጣናቱ ምንም እንኳ የህዳርና ታህሳስ ወር ቁጥሮች ለብዙ ሳምንታት የማይታወቁ ቢሆንም እስካሁን ባሉት መረጃዎች በ2021 ዓ ም የተመዘገበው የሟቾች ቁጥር ካለፈው ዓመት ቢያንስ በ15 ሺህ ሊበልጥ እንደሚችል ገምተዋል። ይህ አሃዝ ከዩናይትድ ስቴትስ የበሽታ ቁጥጥርና መከላከል ማዕከል ሲዲሲ የተገኘ መሆኑም ተመልክቷል። ያለፈው ዓመት በዩናይትድ ስቴትስ ታሪክ ከፍተኛ ቁጥር ያላቸው ሰዎች የሞቱበት ሲሆን አብዛኛው በኮቪድ-19 ወረርሽኝ መሆኑም ተገልጿል። ሲዲሲ ትናንት ያወጣው መረጃ እንደሚያሳየው ከ3.3 ሚሊየን በላይ ሰው የሞተበት የ2020 ዓ ም ከተባለውም የከፋ ሲሆን ቀደም ሲል ሪፖርት ከተደረገው በላይ 25000 ሰዎች የሞቱበት መሆኑ ተመልክተዋል። ሲዲሲ በዩናይትድ ስቴትስ 65 ከመቶ ወይም 240 ሚሊዮን አሜሪካውያን ሙሉ ክትባት የወሰዱ መሆናቸውን ሲገልጽ ቀሪዎቹ አሁንም ለመከተብ ፈቃደኞች አለመሆናቸው ተመልክተዋል። ዩናይትድ ስቴትስ የቱርክ ባለሥልጣናት በሐሰት ፓስፖርት ሽያጭ በመጠርጠር ይዘነዋል ያሉት ሰው የዩናይትድ ስቴትስ ዲፕሎማት አለመሆኑን አስታወቀች። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ኔድ ፕራይስ ትናንት ረቡዕ በሰጡት መግለጫ በቱርክ ስለታሰረው የዩናይትድ ስቴትስ ዜጋ እናውቃለን። ግለሰቡ የዩናይትድ ስቴትስ ዲፕሎማት አይደሉም። እኛ ተገቢውን የቆንስል አገልግሎት እየሰጠን ነው ብለዋል። በቱርክ የኢስታንቡል ፖሊስ ለሶሪያ ዜጎች የሐሰት ፓስፖርቶችን በመሸጥ የተጠረጠሩት ግለሰብ በፖስታ ከታሸገ 10,000 ዶላር ጋር የተያዙት እንደ ኤሮፓ አቆጣጠር ህዳር 11 መሆኑን አስታውቀዋል። የቱርክ ባለስልጣናት ዲጄ ኬ በሚል ምንጻረ ቃል ብቻ የተጠሩት ግለሰብ ቤይሩት በሚገኘው የዩናይትድ ስቴትስ ኤምበሲ ሰራተኛ መሆናቸውንም ገልጸዋል። የሶሪያው ዜጋ በዲጄኬን ፓስፖርት ተዘጋጅቶ የተሰጣቸውን ስም በመጠቀም ወደ ጀርመን ለመብረር ሲዘጋጁ የተያያዙ መሆኑን የቱርክ መንግስት ዜና ወኪል አናዱሉ ዘግቧል። የሶሪያው ዜጋ በሰነድ ማጭበርበር የተከሰሱ ሲሆን በዋስ መለቀቃቸውም ተመልክተዋል። ቱርክ እንደ ኤሮፓ አቆጣጠር በ2016 ተደርጎ በከሸፈው መፈንቅለ መንግስት ተባባሪ ሆነዋል ያለቻቸውን የዩናይትድ ስቴትስ ዲፕሎማት ሰራተኞችን ያሰረችበትን አጋጣሚ ጨምሮ በቱርክና በዩናይትድ ስቴትስ መካከል ያለው ግንኙነት ከቅርብ ጊዜ ወዲህ እየሻከረ መምጣቱ ይነገራል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ አመሰግናለሁ ደረጀ ለዜናው ይህ ከአሜሪካ ድምፅ ራዲዮ ጣቢያን በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርትዝ በ25 ሜትር ባንድ በ1240 ኪሎ ሄርትዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በኢትዮሳት ቪኦኤ ኢትዮጵያ ቻናል 57 ዲግሪስ ዌስት ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ታሕሳስ 142014 ዓ ም ምሽት ፕሮግራም ነው። በዌብሳይታችን አምሐሪክ ዶት ቪኦኤ ኒውስ ዶት ኮም በፌስቡክ ላይቭ አት ቪኦኤ አምሐሪክ ስርጭታችንን በቀጥታ ማዳመጥ ይቻላል። ኢንስታግራምና ዩቱብ ላይም አለን። ከኮምቦልቻ ዘገባ አለን። የሱዳን ጉዳይ፣ ኮቪድ-19 በደቡብ አፍሪካና፣ የመኖሪያ ፈቃድ የሌላቸው ፍልሰተኞች፣ አሜሪካውያን በዓላትና የአእምሮ ጤና በምሽቱ ስርጭታችን ያካትትናቸው ናቸው። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። ኢትዮጵያ ውስጥ ባለፉት ሁለት ሳምንታት የኮቪድ-19 ወረርሽኝ ከሦስት ከመቶ ወደ 28 ከመቶ ማሻቀቡን የጤና ሚኒስትር ሊያ ታደሰ አስታውቀዋል። በአንድ ሳምንት ጊዜ ውስጥ በኮሮና ቫይረስ የተያዙ ሰዎች ቁጥር ከ8 ሺህ በላይ መውጣቱንና የስርጭቱ መጠን በስፋት መጨመሩን ያሳየ እንደሆነ ሚኒስትሯ ገልጸዋል። በዓለም ዙሪያ እንደ አራተኛው ማዕበል እየተዛመተ ያለው ኦሚክሮን ዝርያ ኢትዮጵያ ውስጥ መኖር አለመኖሩን ባለሙያዎች እያጠኑ ናቸው ብለዋል ሚኒስትሯ። ጋዜጣዊ መግለጫውን ፀሐይ ዳምጠው ተከታትለዋለች። በኢትዮጵያ ባለፉት ሰባት ቀናት ብቻ በኮቪድ-19 ወረርሽኝ የተያዙ ሰዎች ቁጥር ከፍተኛ መሆኑን ነው የጤና ሚኒስቴር ያስታወቀው። የጤና ሚኒስትሯ ዶክተር ሊያ ታደሰ በአሁኑ ወቅት የኮቪድ-19 ወረርሽኝ ስርጭት ባልተጠበቀ ሁኔታ በመጨመሩ በጽኑ ታመው ክትትል እየተደረገላቸው ያሉ ታካሚዎች ቁጥር ከ140 በላይ መድረሱን ነው የገለጹት። ባለፉት ሰባት ቀናት ውስጥ በተደረገ ምርመራም ወደ 8511 ሰዎች የኮቪድ ቫይረስ ተገኝቶባቸዋል። 34 ሰዎችን ህይወታቸውን አጥተዋል። የዓለም ጤና ድርጅት ህዳር 17 ቀን ባወጣው 2014 ባወጣው ሪፖርት መሰረት ኦሚክሮን የተባለ አዲስ የኮሮና ቫይረስ ዝርያ በህዳር 15 መገኘቱን አሳውቋል። ይህ ቫይረስ በከፍተኛ ፍጥነት በመሰራጨት ላይ ሲሆን ዝርያው ከታወቀበት ጊዜ ጀምሮ በሁለት ወራት ውስጥ በመቶ ስድስት ሀገራት ውስጥ ተገኝቷል። እስካሁን ካሉት ዝርያዎች ፈጣኑ ከመሆኑም በላይ ከዚህ በፊት የተያዙ ሰዎችንም በድጋሚ የመያዝ አጋጣሚው ከፍተኛ እንደሆነ መረጃዎች ያመላክታሉ። በሀገራችንም ካለፉት ሁለት ሳምንታት ጀምሮ በኮቪድ የመያዝ ምጣኔ ተከታታይ ጭማሪ ያሳየ ሲሆን በተለይ ባለፈው ሳምንት ከነበረበት ሶስት በመቶ በትላንትናው እለት ወደ 28 በመቶ አድጓል። በሀገራችን ካሉ የተለያዩ እንቅስቃሴዎች ጋር ተያይዞ ተገቢውን ጥንቃቄና ዝግጅት ካልተደረገ ጉዳቱ የከፋ ሊሆን እንደሚችል የሚያሳይ ነው። በተለይ አሁን በዓለም ላይ የተከሰተው በአራተኛ ማዕበል የተነሳው ኦሚክሮን የተሰኘው የቫይረሱ ዝርያ በፍጥነት እየጨመረ መሆኑን ጠቁመው ይህ የቫይረሱ ዝርያ በኢትዮጵያ መከሰቱን ለማረጋገጥ ምርመራ እየተካሄደ ነው ሲሉ ተናግረዋል። ዶክተር ሊያም ቫሪያንት አለ የለም የሚለው እንግዲህ ቴስት ምናደርግበት የጂንስ ሲኮንሲንግ የምንለው ምርመራ እንደሆነ ይታወቃል። ለዚህኛው ኦሚክሮን ቫሪያንት የሚያስፈልገው መሳሪያዎቹ ቢኖሩንም የምርምሩ የሚያስፈልጉት ኤጀንቶች የማግኘት ሂደት ላይ ስለነበርን የተወሰነ ጊዜ ወስዶብናል። አሁን ግን ምርመራው ተጀምሯል። የሚያስፈልጉ በዚህ ፖዘቲቭ የሆኑ ሳምፕሎች ተወስደው የጂንስ ሲኮንሲንግ ስራው መሰራት ተጀምሯል። ስለዚህ የዚህ ውጤት እንደታወቀ የምናሳውቅ ይሆናል ማለት ነው። ሰሞኑን በሀገር ደረጃ በሚባል ሁኔታ በስፋት የታየው ጉንፋን የሚመስል በሽታ ከአዲሱ የቫይረስ ዝርያ ጋር ስላለው ተያያዥነት ከጋዜጠኞች ለተነሳው ጥያቄም ዶክተር ሊያ ታደሰ ተከታዩ ምላሽ ሰጥቷል። ጉንፋን ነው በሚል ስሜት ብዙ ጊዜ ሰዎች ስሜት እየኖራቸው ምርመራዎች አያካሄዱም። ይሄ ደግሞ ይበልጥ ስርጭቱን እንዲባባስ እያደረገው ስለሆነ ምንም አይነት የጉንፋን የሚመስል ስሜትም ቢሆን የሚሰማን ከሆነ እነዚህ ምርመራ አድርገን የበሽታውን የመተላለፍ እድል እንድንቀንስ አሳስብ እወዳለሁ። ትምህርት ቤቶችም የኮቪድ መከላከያ መንገዶችን አጠናክሮ መተግበር ይገባቸዋል። ለዚህም የትምህርት ቤት ማህበረሰብ በመደበኛ የሚሆን በዩኒቨርሲቲዎች አስተማሪዎች፣ ተማሪዎች እንዲሁም ወላጆች ክትትል ግብርና ድጋፍ ሊያደርጉ ይገባል። ሚኒስትሩ አክለውም ከዚህ ቀደም ክትባት የወሰዱ ሰዎች ከወሰዱ ስድስት ወር ከሞላቸው ስርጭቱን ለመግታትና ጉዳቱን ለመቀነስ ተጨማሪ ክትባት እንዲከተቡ አሳስበዋል። ተጨማሪ ክትባት ወይም ቡስተር ዶዝ የሚባለው አሁን በዓለም ላይ ስርጭታቸው ዋነኛ የሆኑት ኦሚክሮን ና ዴልታ ቫሪያንትን ለመከላከልና የበሽታውን አስከፊነት ለመቀነስ ከፍተኛ አስተዋጽኦ እንዳላቸው ዓለም አቀፍ ጥናቶች ያመላክታሉ። በጤና ሚኒስትርም የተጨማሪ ክትባት ወይም ቡስተር ዶዝ የኮቪድ-19 ክትባትን ለህብረተሰቡ ለመስጠት የክትባት አማካሪ ቡድኑን ባስቀመጠው ምክር ሀሳብ መሰረት ከዚህ በፊት ክትባቱ ጨርሰው የወሰዱና ና ስድስት ወር ና ከዚያ በላይ ጊዜ የሆናቸው የህብረተሰብ ክፍሎች ይህንን ተጨማሪ ክትባት ወይም ቡስተር ዶዝ በአቅራቢያቸው በሚገኙ የጤና ተቋማት በመሄድ መውሰድ እንዲችሉ ውሳኔ አሳልፈናል። ዶክተር ሊያ ከውጭ ሀገራት እየመጡ ያሉ የዲያስፖራ ማህበረሰብ አባላት ከኮቪድ-19 ነፃ መሆናቸውን የምስክር ወረቀት እያሳዩ ቢሆንም በቦሌ ዓለም አቀፍ አውሮፕላን ማረፊያ ውስጥ በተዘጋጀው የክትባት ማዕከል ክትባቱን ያልወሰዱ ዜጎች እዚህም መከተብ እንደሚችሉ ጭምር ገልጸዋል። አሁን ባለው ሁኔታ የቫይረሱ ስርጭት አስጊ በሚባል ሁኔታ ላይ እየደረሰ በመሆኑ ኅብረተሰቡ ራሱንና ቤተሰቡን ከኮቪድ-19 ለመከላከል አስፈላጊ የጥንቃቄ መንገዶችን መከተል አለበት ብለዋል ሚኒስትሯ። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን፣ የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። ፀሐይን አመሰግናለሁ ለዘገባው። የትንታኔው መጽሔት ይቀጥላል። የሁሉን አቀፍ ሀገራዊ ምክክር ዋና ዓላማ ኢትዮጵያ እንደ ሀገር ለዘመናት የቆዩ የውስጥ ችግሮቿን ለመፍታት የሚያገለግል ዘዴ እንጂ ወቅታዊ ችግሮችን በቀጥታ የሚመለከት አይደለም ብለዋል የሀገሪቱ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ። ከህወሀት ጋር ለመደራደር የሚያስችል ህጋዊ ማዕቀፍም የለም ብለዋል አክለው ዛሬ ለጋዜጠኞች መግለጫ ሲሰጡ። መለስካቸው ዝርዝሩን ዝሩን ይዟል። የውጭ ጉዳይ ሚኒስቴር ቃል አቀባይ ጽህፈት ቤት ዛሬ በጠራው ሳምንታዊ ጋዜጣዊ መግለጫ አምባሳደር ዲና ሙፍቲ የሀገራዊ ምክክር ዋና አጀንዳ አገሪቱን ለአያሌ ዘመናት በጦርነት አዙሪት የከተታትን ችግር ለመፍታት ያለመ እንጂ ከአሁኑ የሰሜኑ ኢትዮጵያ ችግር ጋር በቀጥታ የሚያዝ አይደለም ብለዋል። አገራዊ ምክክሩ ድርድርም አይደለም፣ ውይይት እንጂ ሲሉ ነበረ የተደመጡት ሁሉን አቀፍ ውይይት የሚለው አንደኛ አገራችንን በጦርነት በግጭት አዙሪት ውስጥ ለዘመናት የከተታትን ችግር መንስኤ እንወያይበት የሚል ነው። ኢንቴንሽን በሰሜኑ የሀገራችን ክፍል ከተካሄደው ግጭት ጋር ምንም ግንኙነት የለው። እሱ አንዱ ኤለመንት ሊሆን ይችላል። አገራችንን ለዘመናት የጦርነት አዙሪት ውስጥ የከተታት ነገር አለ። ይሄንን እስቲ አሁን በኢሊት ውይይት አይደለም፣ በተወሰኑ የፖለቲካ ፓርቲዎች ውይይት አይደለም። ህዝብን አቀፍ የሆነ ወደታች የወረደ ሁሉ የተሳተፈበት እስቲ ውይይት የሚያካሄድ ለዚህ አንድ ተቋም መስራት ነው። የዲያሎግ ኮሚሽኑ ኢንቴንሽን እሱ ነው። ነገር ግን እዚህ ውስጥ ሌሎች የተከሰቱ እዛም እዛም ያሉ ችግሮች መፍትሄ የሚያገኙበት ማዕቀፍ ሊሆን ይችላል እንጂ ኢንቴንሽኑ እሱ አይደለም። ድርድርም አይደለም፣ ውይይት ነው። ተወያይቶ አቅጣጫ ማስቀመጥ ቃል አቀባዩ ጨምረውም የውይይቱ ወይንም አገራዊ ምክክሩ ዋና ተዋናያን ልሂቃን እንዳልሆኑም አስገንዝበዋል። እስከ ዛሬ ሲከናወኑ የነበሩ ውይይቶች፣ የሆኑ ክርክሮች በተደራጁ አካላት በተለይም በፓርቲዎች መካከል እንደነበረ አስታውሰው የአሁኑ ፕሮጀክት ህዝብን በዋና ተዋናዊነት የሚይዝ እንደሆነ ጠቁመዋል። ከህወሓት ጋር ግን ድርድርም ሆነ ውይይት ለማካሄድ ያሉት የሀገሪቱ ህጎች አይፈቅዱም ብለዋል። በሰሜኑ ሀገራችን ክፍል ከተፈጠረው ነገር ጋር እሱ ምናልባት ትሪገር አድርጎት ሊሆን ይችላል። ምክንያቱም አስታዋሽ ነገሮቹ ጊዜ አሉ፣ ሌላም ግጭት ምበር አስታዋሽ ይሆናል። ስለዚህ እሱን በዛ ደረጃ ብናየው የኤሊትም ኤክሰርሳይዝ አይደለም፣ ድርድርም አይደለም። ዝም ብሎ እዚህ ውስጥ እንትና ይገባሉ እንትና አይወጡም የሚለው ያ በህግ ማቀፍ ነው የሚታየው። ቲፒኤልኤፍን ኦረዲ ፓርላማ ዲዝግኔት አድርጎታል። ቲፒኤልኤፍን እንደ ተረሪስት ኦርጋናይዜሽን ኦብቪየስሊ በህገ መንግስትና በህጉ መሰረት በህጉና በህጉ መንፈስ ከዚህ ተቋም ጋር መደራደር የሚቻልበት እንትን የለም። ህጋዊ ማቀፍ ማለት ነው። እና ግን ይሄ የተባለው እንትን ግን ሁሉን አቀፍ ኦል ኢንክሉሲቭ ዲያሎግ የሚለው ግን ኢንቴንሽኑ ብሮደር ነው የሚለውን ነገር ነው ማንሳት የፈለግኩት። ግን የኤሊት ኤክሰርሳይዝ እንዳልሆነ ብያስጥሩ ነው። በሌላ በኩል ደግሞ አንዳንድ የህወሀት መሪዎች የጦራቸው ከአማራና ከአፋር ክልሎች የወጣው በኢትዮጵያ መከላከያ እና የተለያዩ የጸጥታ ኃይሎች ጥቃት ተገዶና ተገፍቶ ሳይሆን ስልታዊ ማፈግፈግ አድርጎ እንደሆነ ይናገራሉ። በተለይም የህወሓቱ መሪ ዶክተር ደብረ ጽዮን ከጥቂት ቀናት በፊት ለተለያዩ ዓለም አቀፍ አካላት በጻፉት ደብዳቤ የህወሓት ተዋጊ ኃይል ይህንን ስልታዊ ማፈግፈግ የመረጠው ለሰላማዊ መፍትሄ ሲል እንደሆነ ጠቁመው በአስቸኳይ ድርድር እንዲደረግ በኢትዮጵያ መንግሥት ላይ ጫና እንዲደረግ ጭምር መጠየቃቸው አይዘነጋም። በሳምንታዊ ጋዜጣዊ መግለጫ ላይ አምባሳደር ዲና ሌላ ትኩረት የሰጡት ጉዳይ ባለፈው ሳምንት ተካሂደዋል ባሉት የአፍሪካ ሰላምና ጸጥታ ምክር ቤት ስብሰባ ላይ ነው። ስብሰባውን በሊቀመንበርነት የመሩት የኢትዮጵያ የውጭ ጉዳይ ሚኒስትር ምክትል ጠቅላይ ሚኒስትር ደመቀ መኮንን በዚህ ረገድ አፍሪካ ሰላሟንና ጸጥታዋን ዘላቂ ለማድረግ መከተል ያለባትን መንገድ እንዴት ያለ እንደሆነ አስታውሰዋል። እነዚህም ሰላም፣ ጸጥታና ልማት ለአፍሪካ ተቀዳሚ ግቦች ፕራዮሪቲስ መሆናቸውን አንስተዋል። አሸባሪነትና ተደጋጋሚ መንግስት ግልበጣዎች ለአፍሪካ ልማት እንቅፋት እንደሆኑ፣ የእርስ በርስ ጦርነት የአፍሪካ ልማት አንዱ እንቅፋት እንደሆነ፣ ኢፍትሐዊ የሀብት ክፍፍል በአፍሪካ ደረጃ መኖሩ ይሄም ልማቱን እንደገታ፣ እነዚህ የልማት እንቅፋቶች መታረም እንዳለባቸው ነው። አፍሪካ ችግሮቿን ለመፍታት በሴቶችና በወጣቶች ላይ በጣም መተማመንና እነዚህን ኢምፓወር ማድረግ አቅጣጫ መከተል እንዳለባት አንስተዋል። በተለይ ኢፍትሐዊ የሀብት ክፍፍልን ለማስወገድም የአፍሪካ ሀገሮች ብርቱ ጥረት ማድረግ እንዳለባቸው በተለይ ስራ ጥነትንም በመቀነስ ረገድ የኢኮኖሚ እድልን በማስፋት ረገድ የአፍሪካ ሀገሮች ከፍተኛ ጥረት ማድረግ እንዳለባቸው ያነሱላቸው ምክትል ጠቅላይ ሚኒስትሩ ደመቀ መኮንን ለጉባኤው ተሳታፊዎች ስለ ወቅታዊው የኢትዮጵያ ሰሜናዊ ክፍል ሁኔታም እንዳስረዷቸው የሚኒስቴሩ ቃል አቀባይ ተናግረዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ አመሰግናለሁ መለስካቸው። ወደ ተከታዩ ዘገባ እናልፋለን። በአማራ ክልል በጦርነቱ ምክንያት ተዘግተው የነበሩ የመንግስት መስሪያ ቤቶች እንዲከፈቱና ተጥሎ የነበረው የሰዓት እላፊ ገደብ በከፊል እንዲሻሻል መወሰኑን የክልሉ መንግስት አስታውቋል። ሁሉን አቀፍ ብሔራዊ ውይይትን በተመለከተ የክልሉ መንግስት ያለው አቋም ከፌዴራል መንግስቱ ጋር ተመሳሳይ መሆኑንም የአማራ ክልል የመንግስት ኮሚኒኬሽንስ ጉዳዮች ቢሮ ዛሬ በሰጠው መግለጫ ገልጿል። አስቴር ምስጋናው ከባህር ዳር ዝርዝር አላት። ሰሜን ወሎ እና ደቡብ ወሎ ዋግምራን ጨምሮ የተለያዩ የአማራ ክልል አካባቢዎች በህወሓት ታጣቂዎች ስር መቆየታቸው ይታወሳል። የአማራ ክልል ምክር ቤት በቢሮ ደረጃ የተቋቋሙ መስሪያ ቤቶች ለጊዜው ተዘግተው ሙሉ ትኩረታቸውን የተያዙትን አካባቢዎች በማስለቀቅ ላይ እንዲያደርጉ የወሰነው በተለይ የህወሓት ታጣቂዎች ወደ መንትዮቹ ከተሞች ደሴና ኮምቦልቻ መግባታቸውን ተከትሎ ነው። የአማራ ክልል የመንግስት ኮሚኒኬሽን ጉዳዮች ዋና ዳይሬክተር አቶ ግዛቸው ሙሉነ ዛሬ ለጋዜጠኞች በሰጡት መግለጫ የክልሉ እንደራሴዎች ትላንት ባካሄዱት ስብሰባ ከህልውና ዘመቻው ጋር ተያይዞ ተላልፈው የነበሩ ልዩ ልዩ ውሳኔዎችን እንዲነሱና እንዲሻሻሉ እንደተደረገ ተናግረዋል። በዚህ መሰረት ተዘግተው የነበሩ የመንግስት መስሪያ ቤቶች እንዲከፈቱ፣ የሰዓት እላፊ ገደብ እንዲሻሻል እና ሌሎች ውሳኔዎችን አስተላልፏል። ትላንትና ሁለት የአማራ ብሔራዊ ክልላዊ መንግስት የአስተዳድሩ ምክር ቤት ወቅታዊ ክልላዊ ጉዳዮች ላይ ውይይት አድርጓል። ውይይቱን ተከትሎም አንዳንድ አቅጣጫና ውሳኔዎችን የተወሰኑ ውሳኔዎች አሉ። አጠቃላይ ኢኮኖሚም ለመደገፍ፣ አጠቃላይ ሰላሙንም ለመደገፍ መንግስት ሰራተኛ ወደ መደበኛ ስራው መመለስ መቻል አለበት። እንግዲህ መንግስት ሰራተኛው ገንዘብ በማዋጣት በመዝመት በፕሮፓጋንዳ ስራ በመሰማራት ከፍተኛ አስተዋጽኦ አድርጓል። ለዚህም የክልሉ መንግስት ትልቅ ክብር ያለው እንደሆነ በዚህ አጋጣሚ ለመግለጽ ነው። ስለዚህ ከዛሬ ቀን ጀምሮ ሁሉም የመንግስት ተቋማት ወደ መደበኛ ስራቸው ይመለሳሉ። በአብዛኛው አካባቢ የክልሉ መንግስት አጠቃላይ ጸጥታውን ማኔጅ ለማድረግ የሰዓት እላፊ አስቀምጦ የቆየ መሆኑ ይታወቃል። በቀጣይም ትላልቅ ክብረ በዓላትን ስለምናከብር ለምሳሌ ገናን በላሊበላ ጥምቀትን በጎንደር የሚሉ በጣም በተለየ ሁኔታ ትርጉም ባለው ደረጃ ከዚህ ቀደም በተለየ ሁኔታ የሚከበሩ በዓላት ናቸው። እኒና መሰል ስራዎችን ለመከወን ሰዓት ላፊ ገደቡ ላይ ማሻሻያዎችን አስቀምጧል። ከዛሬ ቀን ጀምሮ እስከ ምሽቱ አራት ሰዓት ነፃ የሆነበት እና እስከ ንጋቱ 11 ሰዓት ተኩል ጀምሮ መንቀሳቀስ እንደሚቻል ማለት ምን ማለት ነው? ከንጋቱ አስራ አንድ ሰዓት ተኩል እስከ ምሽቱ አራት ሰዓት ድረስ የሰዓት ገደቡ ነፃ ሆኖ ማሻሻያ የተደረገበት እንደሆነ የክልሉ መንግስት ውሳኔ ያስተላልፏል ማለት ነው። ይሄ ብቻ ሳይሆን እንደየ ዞኖቹ ነባራዊ ሁኔታ እንደ ወረዳዎቹ ነባራዊ ሁኔታ የአካባቢው ኮማንድ ፖስት ማለት ነው ወደ ታች ያለው ኮማንድ ፖስት ሁኔታዎችን እያየ ማሻሻያዎችን ማድረግ እንደሚችል ክፍት እንዲሆን ውሳኔ ተወሰነበታል። በሀገር አቀፍ ደረጃ ይደረጋል ስለተባለው ብሔራዊ ውይይትን በተመለከተ ከጋዜጠኞች ለቀረብላቸው ጥያቄ አቶ ግዛቸው ሲመልሱ የክልሉ መንግስት ከፌዴራል መንግስቱ ጋር ተመሳሳይ አቋም እንዳለው ገልጸዋል። ኢትዮጵያ ፌዴራላዊ መንግስት መግለጫ ሰጠውበታል። የውጭ ጉዳይ ሚኒስትር ዴታው ክቡር ሬድዋን ሁሴንም መግለጫ ሰጠውበታል። ድርድር ይሄ ናሽናል ዲያሎግ የሚለው ጉዳይ ከህወሓት ጋር የሚያገናኘው ነገር የለውም። እኛ አቋሞቻችን ይታወቃሉ፣ ግልጽ ነው። የፌዴራል መንግስት በገለጸበት መንገድ አጀንዳዎችን መቀበል ተገቢነት አለው። ማህበረሰባችንም በተለይ እዚህ ላይ ያለው ኤሊት አክቲቪስቱ ነገሩን ከማራገብ በእንደዚህ አተያይ ማየት ያስፈልጋል። አቶ ግዛቸው አያይዘው በአማራ ክልል በትግራይ ወራሪ ብለው በጠሩት ኃይል በብዙ ቢሊዮን የሚገመት ሀብትና ንብረት የወደመ ሲሆን፣ ነፃ በወጡ አካባቢዎች መንግስት መልሶ ለማቋቋም ለሚያደርገው ርብርብ በውጭም ሆነ በሀገር ውስጥ ያሉ ኢትዮጵያውያን የተለመደ ድጋፋቸውን እንዲያደርጉ ጥሪ አቅርበዋል። እነዚህ አካባቢዎች ነፃ ስለወጡ የክልሉ መንግስት በውጭ የሚኖሩ ኢትዮጵያውያንን፣ በሀገር ውስጥ የሚገኙ ኢትዮጵያውያንን፣ መላ ኢትዮጵያውያንን ሁሉንም ክልሎች ማለት ነው። እንደ ፌዴራልም እንደ ክልል መንግስትም፣ ነጋዴዎቹ፣ ወጣቶቹ፣ የመንግስት ሰራተኞቹ በፊት እንዳደረጉት ርብርብ ሁሉ ለዚህም ጭምር መረባረብና ዜጎቻችንን ማቋቋም መልሶ መገንባት የወደመውን መተካት እና ያን ያህል የደረሰውን ስነልቦና ጫናና መስዋዕት የሆኑ ለዚህ አላማ ነጻ ለመውጣት መስዋዕት የሆኑ ወንድሞቻችንንም መስዋዕትነታቸው ሲዘከር እንዲኖር የሚያደርግ እና የነሱን ዓላማ ለማሳካት የነዚህ ሰዎችን መልሰን በመገንባት በማቋቋም የጠፋውን በመተካት ይህንን የሚያካክስ ስራ ለመስራት ጥሪ የክልሉ መንግስት አስተላልፏል። የደረሰው ውድመት በመንግስት አቅም ብቻ በተአምር ሊሽ በአማራ ክልል የትግራይ ወራሪ ብለው በጠሩት ኃይል ቁጥጥር ስር በነበሩ አካባቢዎች ብዙ ሰብአዊ ጥሰት የተፈጸመና የግለሰብም ሆነ የመንግስት ሀብትና ንብረት የወደመና የተዘረፈ በመሆኑ አጣሪ ኮሚቴ ተቋቁሞ እየተሰራ መሆኑንም አክለው ገልጸዋል። የኢትዮጵያ መከላከያ ሰራዊት የአማራና አፋር ልዩ ኃይሎች ሚኒሻዎችና ፋኖ ባለፉት ጥቂት ሳምንታት በወሰዱት ማጥቃት የተለያዩ አካባቢዎችን ሙሉ በሙሉ በሚባል ደረጃ ማስለቀቃቸውን የኢትዮጵያ መንግስት አስታውቋል። የህዋት መሪዎች በሰጧቸው መግለጫዎችም ታጣቂዎቻቸው በአሁኑ ሰዓት በተጠቀሱት አካባቢዎች እንደሌሉ ገልጸዋል ነገር ግን መንግስት እንደሚለው ታጣቂዎቻቸው በቦታው የሌሉት ተደምስሰውና ተሸንፈው ሳይሆን በፍላጎታቸው ወጥተው ነው ይላሉ የህወሀት መሪዎች። የህወሀት ቃል አቀባይ ዶክተር ደብረጽዮን ገብረ ሚካኤል ሰሞኑን ለተባበሩት መንግስታት ጻፉት በተባለው ደብዳቤም ታጣቂዎቻቸው ለሰላም ሲሉ ከአማራና ከአፋር ክልሎች መውጣታቸውን ነው የጠቆሙት። በዚህ የህወሀት አስተያየት ላይ ምላሽ የሰጡት የጠቅላይ ሚኒስትር ጽህፈት ቤት ፕሬስ ክፍል ኃላፊ ብሌኔ ስዩም ቦታዎቹ የአማራና የአፋር ክልሎች ነጻ የወጡት የህወሀት ኃይሎች ተሸንፈውና ተደምስሰው መሆኑን አስታውቀዋል። ነፃ ወደ ወጡት የሀገሪቱ አካባቢዎች በመሄድ እውነታውን ለማወቅ ለሚፈልጉ ዓለም አቀፍ የመገናኛ ብዙኃን የቀረበ ግልጽ ግብዣ መኖሩንም ተናግረዋል። ለአሜሪካ ድምፅ አስቴር ምስጋናው፣ ባህር ባህርዳር። አመሰግናለሁ አስቴር ለዘገባውን በኦሮሚያ እና በሶማሌ ክልሎች አጎራባች አካባቢዎች ተፈጥሮ የነበረ የጸጥታ ችግር መወገዱን የድሬዳዋ ፖሊስ አስታውቋል። ከአምስት ቀናት በኋላ የሚከበረው የቁልቢ ገብርኤል በዓል ያለ ጸጥታ ችግር እንዲከበር ከኦሮሚያ ከሐረሪና ከፌዴራል ፖሊስ ጋር በቅንጅት እየሰራ መሆኑንም ኮሚሽኑ ማምሻውን በሰጠው መግለጫ አስታውቋል። አዲስ ቸኮል ተጨማሪ አለው መንግስት ኦነግ ሸኔ ሲል የሚጠራው ቡድን ባለፈው ሰኞ ቢያዋሌ ወደ ተባለ የድሬዳዋ ገጠር ቀበሌ ለመግባት መሞከሩንና በዚህም እርምጃ እንደተወሰደበት የድሬዳዋ ፖሊስ አስታወቀ። የድሬዳዋ አስተዳደር ፖሊስ ኮሚሽን ኮሚሽነር አለሙ መርጋ ዛሬ ከሰዓት ለጋዜጠኞች በሰጡት መግለጫ የተማረኩና የተገደሉ የቡድኑ አባላት መኖራቸውን አስታውቀዋል። ቁጥር ከመጥቀስ የተቆጠበት ኮሚሽነሩ በዚህ ሂደት ከመንግስት ጸጥታ ኃይሎችም ህይወታቸው ያለፈ መኖሩን የገለጹት የሸኔ እንቅስቃሴ በከተማ ውስጥ ባይኖርም በገጠር የኦሮሚያ አጎራባች ክልል ከኦሮሚያ የተመታው የሸኔ ቡድን ራሱን ለማሸሽ ወደ ድሬዳዋ መስተዳደር ድሬዳዋ አስተዳደር ምንለው 38 የገጠር ቀበሌዎች አሉት። በተለይ በቢዩ አዋሌ ክላስተር በቀደም ታይቶ ነበረ። በዛውም የጸጥታ ኃይላችን ቦታው ድረስ ሄዶ ግጭት ፈጥሯል። በተፈጠረው ግጭት የጸጥታ ኃይላችን መስዋዕትነት የከፈለ አለ። ሆኖም ግን ከዚህ ሽብር ቡድንም የተመታም አለ እንደገና ተማርኮ በእጃችን ያለና አሁን በምርመራ ላይ ያለ አለ ማለት ነው። ኦነግ ሸኔ ያሉት ቡድን መጀመሪያውንም ከሶማሌና ኦሮሚያ ክልል አጎራባች አካባቢዎች በተወሰደበት እርምጃ ወደ ድሬዳዋ ገጠር ቀበሌ ሸሽቶ የገባ ነው ብሎታል ኮሚሽነሩ። አካባቢ የኛውም ባይሆን ለምሳሌ ባለፈው ከሁለት ሳምንት በፊት በቱሉ ጉሌድ አካባቢ የሀይል ተመቷል። ከኦሮሚያና የሶማሌ ልዩ ሀይል በጋራ በመሆን ከ ጭናክሰንና እና ከቦረማ መካከል ባለ ተራራ አካባቢ የተመታ ሀይል ነው። እንደገና ውረድ ብሎ ሰርከማ አካባቢም እንደዚሁ የኦሮሚያ ሚሊሻና ና ኦሮሚያ ፖሊሶች የተመታበት ሁኔታ ነው ያለው። ያ ሀይል ነው እንግዲህ በሌሊት ወደ ድሬዳዋ አቋርጦ የመጣበት ሁኔታ ነው ያለው። በተሳሳተ መልኩ በማህበራዊ ሚዲያ እየተራገበ ነው ያሉትን ይህን ዜና ያወገዙት የድሬዳዋ አስተዳደር ከንቲባ ከድር ጁሃር በበኩላቸው ከአምስት ቀን በኋላ የሚከበረው የቁልቢ ገብርኤል ዓመታዊ ንግስ ለማክበር የሚመጡ እንግዶችን ለመቀበል አስፈላጊው ዝግጅት መጠናቀቁን አስታውቀዋል። ማህበረሰባችን እንግዶቻችን ወደ ድሬዳዋ አብዛኛውን ጊዜ እዚህ እኛ ጋር አቋርጠው ነው ወደ ቁልቢ ገብርኤል የሚሄዱት። ስለዚህ እንግዶቻችንን ለመቀበል፣ ለማስተናገድ በሰላም መጥተው በሰላም እንደሄዱ ከማድረግ አኳያ በቂ ዝግጅት አድርገናል። በዚሁ መሰረት ሁሉም ወደ ድሬዷ ውቢቶ ከተማ እንኳን በሰላም መጣችሁ ለማለት እፈልጋለሁ። ከዚህ ጋር ተያይዞ እንግዲህ ከተማችን አንዳንዱ በሬ ወለደ የሚያናፍሳቸው ሕዝቡ በሰላም ገብቶ በሰላም እንዳይወጣ ውዥንብሮችን የማናፈስ ወሬዎችን ቢኖርም ከተማችን እንግዲህ ሕግ የማስከበር ዙሪያ ላይ ጠንከር ያለ እርምጃ እየወሰደ ያለች ከተማ እንደመሆኑ መጠን በአስተዳደራችንም ሆነ በጸጥታ አካላትም የድሬዳዋ አስተዳደር በዚህ በአስቸኳይ ጊዜ አዋጅም እየተተገበሩ ያሉትን የህግ የማስከበር ዘመቻዎች ስራዎች ከተማው በሰላም ማህበረሰቡ ወጥቶ በሰላም እንዲሰራ ከማድረግ አኳያ እስካሁን ድረስ ጥሩ ነገር ነው እየሄደ ያለው። የድሬዳዋ ፖሊስም ከሚመለከታቸው ሌሎች የፌዴራልና የክልል ጸጥታ ኃይሎች ጋር ተቀናጅቶ ለመስራት ዝግጅት ማድረጉን ኮሚሽነሩ አለሙ መግር አስታውቀዋል። የምስራቅ አጎራባች ክልል በጋራ የሆነ የጸጥታ እቅድና አሰራር አለ። ከእነሱ ጋራ በጋራ የምንሰራቸው ነገሮች ናቸውና፣ እቅዱም ሲወጡ በጋራ ወጥተው በጋራ የሚፈጸሙ በጋራ የሚገመገሙ ናቸው። አንድ የጋራ እቅዱ ላይ ውይይት ያደረግንበት ሀረር ላይ ራሱ በምስራቅ ሐረርጌ ዞን ፖሊስ ግቢ ውስጥ፣ ሁለተኛ ደግሞ በቦታው በቁልቢ የገብርኤል ኮምፓውንድ ወይም ደግሞ አካባቢ በመገኘት ማ ምን ይሰራል የፌዴራል ፖሊስ የቱ ጋር ነው የሚሆነው? የድሬዳ ፖሊስ የት ነው የሚሆነው? የሀረሪ ፖሊስ የት ነው የሚሆነው? ምስራቅ ሐረርጌ ፖሊስና የኦሮሚያ ልዩ ኃይል የቱ ጋር ነው የሚሆነው? መከላከያ የቱ ነው የሚይዘው? ያለው የአካባቢ ሚሊሻ የቱ ነው የሚይዘው? የሚል ነገር ወጥተውለት የተቀመጠ ሲሆን በዚህ አግባብ እንግዲህ በተለይ የገጠር ሚሊሻ እያንዳንዱን ቀበሌ በራሱ የመጠበቅ ኃላፊነት ግዴታ ያለበት ስለሆነ በእያንዳንዱ ቀበሌ ላይ የገጠር ሚሊሻ የራሱን ቀበሌ የሚጠብቅበት እዛ ወረዳ ያለ ደግሞ የወረዳ ፖሊስ ያን አካባቢ የሚጠብቅበትና ዊዝን ወረዳ እዛው ጋር ፓትሮል የሚያደርግበት ረጅም ርቀቶችን የመከላከያ ኃይል በፓትሮል የሚሸፍንበትና ወሳኝ የሆኑ ለመከላከያ ስትራቴጂክ የሆኑ ቦታዎችን የሚይዝበት በተረፈ ደግሞ እያንዳንዱ የጸጥታ ሀይል በክልጽም በስውርም በተንቀሳቃሽ በቋሚ የጥበቃ ስልቶች ያንን ቦታ የሚጠብቅበት ሁኔታ ዲዛይን ተደርጎ ስራ ላይ ውሏል። ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራውና በመንግስት ግን ኦነግሸኔ ተብሎ የሚጠራው ሀይል በጉዳዩ ላይ እስከዛሬ በይፋ ያለው ነገር የለም። በዚህ ጋዜጣ መግለጫ ላይ የአስቸኳይ ጊዜ አዋጁን ተከትሎ በቁጥጥር ስር የዋሉ 300 ገደማ ግለሰቦች ምርመራ እየተካሄደ መሆኑንና በቅርቡም ፍርድ ቤት እንደሚቀርቡ ኮሚሽነሩ ተናግረዋል። ከቲፒኤልኤፍ ጋር ተያይዘው ያሉ በቁጥጥር ስር የዋሉ እና መዝገብ የተጣራባቸው ሰዎች አሉ። ይሄ እንግዲህ የሚስተናግዱት በአስቸኳይ ጊዜ አዋጁ ሕግ መሰረት ነው። የአስቸኳይ ጊዜ አዋጁ ሕግ የሚላቸው እና የደነጋቸው ነገሮች አሉ። ስለዚህ ሁኔታው ተጣርቶ ካለቀ በኋላ በመደበኛ ፍርድ ቤት የሚቀርቡት ወደ መደበኛ ፍርድ ቤት ሄደው የአስቸኳይ ጊዜ አዋጁ እንኳን ቢያበቃም፣ ቀጣይ እነሱ የፈጸሙት የወንጀል ድርጊት በመደበኛ ሕግ የሚቀጥል ነው የሚሆነው። መጀመሪያ በቁጥጥር ስር ውለው ከነበሩት መካከል ጥቂቶች መረጃ ስላልተገኘባቸው መለቀቃቸውንም ኮሚሽነሩ በመግለጫቸው ጠቅሰዋል። የአስቸኳይ ጊዜ አዋጁ ከመታወጁ በፊት ባለፈው አመት በቁጥጥር ስር ውለው የነበሩ ግለሰቦችም ጉዳያቸው ተጣርቶ ፍርድ ቤት እንደቀረቡና ውሳኔ እየተጠባበቁ መሆናቸውንም ኮሚሽነሩ ተናግረዋል። የኢትዮጵያ ሰብአዊ መብቶች ኮሚሽንና ሌሎችም ዓለም አቀፍ ተቋማት ኢትዮጵያ ውስጥ የትግራይ ክልል ተወላጆች በብሔር ማንነታቸው ብቻ በቁጥጥር ስር እየዋሉ ነው ሲሉ ተደጋጋሚ መግለጫዎችን ያወጡ ሲሆን መንግስት ግን ለጥርጣሬ የሚያበቃ ድርጊት ስለተገኘባቸው እንጂ በማንነታቸው ብቻ ለመያያዛቸውን ይገልጻል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። የተከበራችሁ አድማጮች፣ የዜናና የትንታኔው መጽሔት ክፍለ ጊዜ ተጠናቀቀ። ከዚህ መደበኛ ዝግጅታችን በተጨማሪ በ19ና በ25 ሜትር ባንድ አጭር ሞገድ ከምሽቱ ሁለት ሰዓት እስከ ምሽቱ ሁለት ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታደምጡን ጋብዛለን። በኦሮምኛ ከምሽቱ ሁለት ሰዓት ተኩል እስከ ሶስት ሰዓት በአማርኛ ከ 3 ከሶስት ሰዓት እስከ አራት ሰዓት በትግርኛ ከምሽቱ አራት ሰዓት እስከ አራት ሰዓት ተኩላለን ስርጭቶቻችንንና ዘገባዎቻችንን በ22 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቪኦኤ ኢትዮጵያ ቻናል ላይ ተከታተሉ ዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን በፌስቡክ እና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን ተነጋገሩ ኢንስታግራም እና ዩቱብ ላይም አለን። አስተያየቶቻችሁን በስልክ መስጠት የምትፈልጉ 2022059942 የውስጥ መስመር 14 ነው። ተዘዋዋሪ የስልክ መስመር ነው። በተቀረጸው የድምፅ መመሪያ መሰረት አኑሩልን። እንዲሁም በኢሜይል ልታካፍሉንም ከፈለጋችሁ ኤች ኦ አር ኤን አት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። የምሽቱ የአየር ስርጭት ፕሮዲውሰር ኤልያስ አስማረ ነው። የዌብ እና ማህበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። የማስተናግዳችሁ ሶሎሞን አባተ ነኝ። ወደ ተከታዩ ዘገባ እንለፍ። የኮምቦልቻ መጋዘን ለአገልግሎት መዘጋጀቱን አስታውቀዋል። የሰብአዊ እርዳታ ማከማቻ ሆኖ ሲያገለግል የቆየው ይህ መጋዘን በሕወሓት ታጣቂዎች ቁጥጥር ስር በነበረ ጊዜ መዘረፉን የመንግስታቱ ድርጅት አሳውቆ ነበር። ዝርፊያውን የፈጸመው ሕወሓት መሆኑን መንግስት ተናግሯል። ሕወሓት ግን አስተባብሏል። በሌላ በኩል በአማራ ክልል ሰሜን ሸዋ ዞን የሚገኙ ተፈናቃዮች በቂ ድጋፍ እየቀረበላቸው አለመሆኑን ተናግረዋል። መንግስት በጦርነቱ ምክንያት ለችግር የተጋለጡትን ለመደገፍ ከፍተኛ መጠን ያለው እህል ከውጪ በማስገባት ላይ መሆኑንና የኮምበልቻው መጋዘንም ለአገልግሎት መዘጋጀቱን የአደጋ ስጋት ሥራ አመራር ኮሚሽን አስታውቋል። ሰሞኑን ወደዚያው ተጉዞ የነበረው ኬኔዲ አባተ በሰሜን ኢትዮጵያው ግጭት ምክንያት ከአማራ ክልል የተለያዩ አካባቢዎች ተፈናቅለው በክልሉ ሰሜን ሸዋ ዞን የተለያዩ ስፍራዎች የሚገኙ ተፈናቃዮች በመንግስትና በህብረተሰቡ የተለያዩ ድጋፎች ቢደረጉላቸውም ነገር ግን በቂ እንዳልሆኑ ይገልጻሉ። ከሰሜን ሸዋ ዞን ጀውሃ መፈናቀሏን የምትገልጸው አበበች መስፍን ቅሬታ ከሚያሰሙ ተፈናቃዮች መካከል ነች። እኛ እስካሁን ድረስ እኔ እንጃ ብቻ መንዝኮ ዱቄት ሰጥቶናል። አስራ አምስት ኪሎ ደግሞ ተብሎ አንድ ጊዜ ስንዴ ተሰጥተናል። እዚህ ምድር ከመጣን ማለት ነው። በመንግስት ሌላ ነገር አናውቅም። በህዝብ ግን ቢያንስ አንድ ወር አካባቢ ድረስ እንጀራና ሽሮ በርበሬ እያዋጡ በተለያዩ ነገር በግሎች፣ ሞዴስ እየሰጡን አልባሳት ሳይቀር ከቤታቸው የሚለብሱትን እየሰበሰቡ አዋተው በጊዜው ይህን ነገር አድርገውልናል። ሰሜን ሸዋን ጨምሮ ለምስራቅ አማራ አካባቢዎችና ለአፋር ክልል የተለያዩ አካባቢዎች የእርዳታ አቅርቦት የሚደርሰው ከኮምቦልቻ መጋዘን እንደነበር የሚገልጹት የኢትዮጵያ የአደጋ ስጋት ስራ አመራር ኮሚሽን የህዝብ ግንኙነት ዳይሬክተር አቶ ደበበ ዘውዴ፣ ይሁንና በመጋዘኑ የነበረው ከ100 ሺህ ኩንታል በላይ እህል በህወሀት ኃይሎች መዘረፉንና የተለያዩ ተሽከርካሪዎቹም መወሰዳቸውንና የተቀሩትም መውደማቸውን ተናግረዋል። ይህም በእርዳታ አቅርቦት ላይ ተጽዕኖ ማሳደሩን ነው የገለጹት ለአፋር፣ ለአማራ ክልል እንዲሁም ሰሜን ሸዋን ጨምሮ ከዚሁ መጋዘን ነበር የሚመላ የሚወሰደውም። ወይራስ ግን ከመቶ ሺህ ኩንታል በላይ የአሸባሪው የህወሀት ቡድን ወስዷል። ከዚህ ይሄ ብቻ አይደለም፣ ምግብ ነክ ያልሆኑ ቁሳቁሶችም ተወስደውብናል። ሌላው ለኮምቦልቻ ቅርንጫፍ ጽህፈት ቤት የተላከ እህል የጫነ አንድ ቱርቦ ትልቅ መኪና ከእህል እንደ ጫነ ነው የወሰዱ አራት ለዚህ ለግቢ አገልግሎት የሚውሉ መኪኖች ተወስደዋል እዛ ጋር ሁለት የቆሙ መኪኖች ይታዩአችሁ ከሆነ ሞተራቸውን አውልቀው ነው የወሰዱት ስለዚህ የጥፋት ቡድን ነው የህወሓት አሸባሪ ይህ ሁሉ ከዚህ ተወስዷል ለደሴና ዙሪያ ወረዳዎች አራተኛ ዙር የዕለት እርዳታ አጓጉዘናል ከየት ከወረታ ኦሮሚያ ልዩ ዞን ከሚሴ ከአዳማ ነው በማጓጓዝ ላይ የሚገኘው ለኮምቦልቻና አካባቢው፣ ከአዳማ ነው በማጓጓዝ ላይ የሚገኘ ይሄ ነበረ ፋንክሽናል መሆን ያለበት። አሁን ላይ የኮምቦልቻ መጋዘን ለአገልግሎት ዝግጁ መሆኑን የተናገሩት አቶ ደበበ እስከ ታህሳስ ወር መጨረሻ በመንግስት ገዢ ከውጭ ወደ ሀገር ይገባል ያሉት አራት መቶ ሺህ ሜትሪክ ቶን እህል የኮምቦልቻውን ጨምሮ በስምንት ማዕከላዊ መጋዘኖች ተራግፎ ለተረጂዎች በተቀላጠፈ መልኩ እንደሚደርስ ጠቁመዋል። እንግዲህ በኮምቦልቻ አስራ ሁለት መጋዘኖች አሉ። እያንዳንዱ ሀምሳ ሺ ኮንታል ነው የሚይዘው። አሁን አይታችኋል። ግቢውን አጸድተነዋል። ጸዳ አድርገን ለቀጣይ አገልግሎት እንዲውል ማድረግ ነው። የቀጣይ አገልግሎቱ ምንድን ነው? ከዚሁ ማሰራጫ ምናልባትም እስከ ታህሳስ መጨረሻ የሚገባ አራት መቶ ሺህ ሜትሪክ ቶን ከጅቡቲ ወደብ ለስምንቱም ቅርንጫፍ ጽህፈት ቤት ነው የሚደለደለው። እዚህ ያለውን ግን ወደዚህ ለማምጣትና ቀጣይ አገልግሎቱን ለመስጠት ነው እያመቻቸን ያለ ነው። ቀጣይም ሶስት መቶ ሺህ ሜትሪክ ቶን መንግስት የሚገዛው ስላለ ይህንንም በደንብ ይህን ካደራጅን በኋላ የቀጣይ አገልግሎቱን ከዚሁ ደሴ ማዕከላቸው ማድረግ ቅድም የነገርኩ ሚኒስትሪ መስሪያ ቤት የእኛን ጨምሮ አብረው በጋራ የሚሰሩበት ነገር ነው የሚሆነው። በአማራ ክልል ከ1.8 ሚሊዮን በላይ በአፋር ደግሞ 360 ሺህ ያህል ሰዎች ከጦርነቱ ጋር በተያያዘ ድጋፍ እንደሚያስፈልጋቸውም የተናገሩት የኢትዮጵያ የአደጋ ስጋት አመራር ኮሚሽን የህዝብ ግንኙነት ዳይሬክተሩ አቶ ደበበ ዘውዴ፣ ይሁንና ከውጭ አጋር አካላት የሚቀርበው ድጋፍ አነስተኛ እንደሆነ ገልጸዋል። የመንግስት ድጋፍ ከፍተኛውን ድርሻ ነው የያዘው። አጋር አካል የምንላቸው ምናልባት ህዝባችን ከግለሰብ በቡድን በማህበር በተቋም ውጭ የሚኖሩ ኢትዮጵያውያን እያደረጉ ያሉት ድጋፍ ነው። የተጠናከረ ድጋፍ የምትለውና ብዙም ያየንበት አይደለም። በቀጣይም ከባዱ ነገር ይሄ አይደለም፣ የመልሶ ማቋቋሙ ስራ ነው ሂዩጅ ካፒታል የሚጠይቀው። ምክንያቱም የጥፋት ቡድን ነው ብያለሁ። በርካታ ግለሰብ ቤት ሳይቀር ከፍተኛ ውድመት የደረሰበት በመሆኑ ይህም በመጠገን በኩል ህዝባችን አሁን አሁን ለተፈናቃዮች እያደረገ ያለውን ድጋፍ በሁሉም ደረጃ በሁሉም ደረጃ አጠናክሮ መቀጠል ለመንግስት አገራችን የቀድሞ ሰላሟ እንዲጠበቅ ማድረግ በኩል ሁሉም ሊተባበር ይገባል የሚል መልእክት አለኝ የተባበሩት መንግስታት የአለም ምግብ ፕሮግራምም በኮምቦልቻ የሚገኘው መጋዘኑ መዘረፉን በመግለጽ በአካባቢው የሚያደርገውን የእርዳታ አቅርቦት በጊዜያዊነት ማቋረጡን መግለጹ ይታወሳል እኛም በኮምቦልቻ በመገኘት የዓለም ምግብ ፕሮግራምን ጨምሮ የተለያዩ የረዴት ድርጅቶች መጋዘኖች ውስጥ ያሉ የተለያዩ ቁሳቁሶች ተበታትነው መገኘታቸውንና ጉዳት እንደደረሰባቸው ተመልክተናል በኮምቦልቻ የተጀመረው ምግብ ፕሮግራም ዘረፋ የህወሀት ኃይሎችና የአካባቢው ነዋሪዎች መሳተፋቸውን የተባበሩት መንግስታት ቢገልጽም ህወሀት ውንጀላውን ውድቅ ማድረጉ ይታወቃል። በዚህ ጉዳይ ላይ ለአሜሪካ ድምፅ አስተያየቱን የሰጠው አለሙ አበራ የተባለ የኮምቦልቻ ነዋሪ ደግሞ ስለቀረበው ቀረበው ክስ ይህን ይላል። እንግት ዘርፍ ሁሉ እነሱ ከፍተው የሚፈልጉትን ከወሰዱ በኋላ ህዝብ ነው የዘረፈው ለማሰኘት አንተ ላይ መሰሪያ ግባ ብሎ እስከ ማስገደድ ሁሉ ይደርሱ ነበርና፣ ይሄ ህዝብ በባህሪው ሌብነት በንቱ ነው አይደለም። በጉልበት ሳይወድ በግዱ ህይወት ማቆየት ስለነበረበት ያንን ነገር እንዲተገብር አስገድደውታል። ይሁን እንጂ በንጹሐንና በተለያዩ ተቋማት ላይ የህወሀት ኃይሎች ኢሰብአዊ ድርጊቶችን ፈጽመዋል በሚል የሚቀርቡ ክሶችን ሲያጣጥል የቆየው ህወሀት በኮምቦልቻ መጋዘንም በህወሀት ኃይሎች ተፈጽመዋል የተባለውን ዘረፋ እንደማይቀበል መግለጹ ይታወሳል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። አመሰግናለሁ ኬኔዲ። ወደ ተከታዩ ዘገባ እንለፍ። የዓመት በዓላትና የአእምሮ ጤና በአሜሪካ ነው ርዕሱ። ኮቪድ-19፣ የዋጋ ንረት፣ ጽንፍ የያዙ ፖለቲካዊ ንትርኮችና ሌላም ብዙ ጉዳይ እያስጨነቀው ያለው የአሜሪካ ሕዝብ በዚህ ሁሉ መካከል ተከታታይ በዓላትን ለማክበር በዝግጅት ላይ ይገኛል። ከነገ በስቲያ ገና ነው። በመጪው ሳምንት መጨረሻ ደግሞ የዘመን መለወጫ ነው። በተጠቃቀሱትና በሌሎችም በርካታ ችግሮች የተነሳ ለአእምሮ ጤና ችግር የተዳረጉም አሉ። ቨሮኒካ ባልዴራስ ኢግሌሲያስ ባጠናቀረችው ዘገባ በአመት በዓሉ ሰሞን ሰዎች የአእምሮ ጤናቸውን እየጠበቁ በዓላትን ማሳለፍ እንዴት ይችላሉ ታስቃኘናለች። ቆንጅታዬ እንደሚከተለው አሰናድታዋለች። አሜሪካውያን አንዱን ትልቅ የአመት በዓል ታንክስጊቪንግ ዴይ ወይም የምስጋና ቀንን በቅርቡ አሳልፈዋል። አሁንም በተከታታይ ለክሪስመስ ገና እና ለአዲስ አመት በዓል እየተዘጋጁ ናቸው። አንዳንድ ቤተሰቦች ታዲያ ከሁለት ዓመታት ገደማ በፊት የኮቪድ-19 ወረርሽኝ ከተከሰተ ወዲህ ለመጀመሪያ ጊዜ ይሆናል በአካል የሚገናኙት። መጪው የዓመት በዓል የቤተሰብ ስብሰባ ታዲያ በተለይ ሁሉም ለየራሱ በጣም አሳሳቢ አድርጎ በሚይዛቸው ጉዳዮች የጋለ ስሜት ይዘው ሊሆን ይችላል አብረው የሚሰበሰቡት። ኬሲ ዋይት በዓሉን ከቤተሰብ ጋር ለማሳለፍ እየተዘጋጁ ናቸው እንዲህ ይላሉ። ከራሴ ተመክሮ ተነስቼ ለመናገር ሰዎች ክትባቶችን በመሳሰሉ ጉዳዮች የተለያየ አመለካከት አላቸው። ያ እንግዲህ ከሚያጨቃጭቁ ርዕሶች መካከል አንዱ መሆኑ የሚቀር አይመስለኝም። የሳይበር ኦፕሬሽን መርሃ ግብር ኃላፊ የሆነው ወጣት ሌዝሊ ሄሪስም ቤተሰብ በአካል ሲገናኝ በሚያነጋግሩ ርዕሶች ላይ በአካል መወያየቱ እንደሚጠቅም ይመክራል። ስለ እኩዮቻችን፣ ስለ ስራ ባልደረቦቻችንና ስለ ጓደኞቻችን ድሮ የማናውቋቸው አሁን በተለይ በማህበራዊ መገናኛው በኩል ያወቅናቸውን ነገሮች ሊኖሩ ይችላሉ። ስለዚህም የሰዎችን እውነተኛ እምነት ለመረዳት መወያየቱ ጠቃሚ ነው ላለሁ የአእምሮ ሐኪሙ ዴቪድ ቻርኒም። ሰዎች ከባድ አመት ስላሳለፉ ያሉበትን አእምሮዊ ሁኔታ መረዳት እንደሚያስፈልግ ነው የሚያሳስቡት። በአጠቃላይ በህዝቡ ቁጡነት እየጨመረ ሄዷል። ምንም አይነት ጉዳይ ላይ መጨቃጨቅ ምንም አይቀይርም። ማንንም በማስረዳት ሐሳቡን ልታስቀይረው አትችልም። ስለዚህ ይልቁንም የሚሻለው በአስተሳሰብ የሚግባቡበት ነገር ላይ ማተኮሩ ይሆናል። በኮቪድ-19 ምክንያት የቤተሰብ አባል ወይም ሌላ የሚወዱት የቅርብ ሰው የሞተባቸውን ሰዎች ሲያነጋግሩ ደግሞ ጥንቃቄ ወይም ምን አይነት ስሜት ውስጥ እንዳሉ ማሰብ ያስፈልጋል ብለዋል ሐኪሙ describe their thoughts and their feelings in their own way ሰዎች ሀሳባቸውን፣ ስሜታቸውን በራሳቸው መንገድ ራሳቸው በሚፈልጉበት ጊዜ እንዲያስረዱ እድል ማግኘት አለባቸው። ለመናገር ዝግጁ ካልሆኑ መተው ያስፈልጋል። በዚህ የአመት ባለ ሰሞን ስለ ራስም የአእምሮ ጤና በተለይም በዓሉን ብቻውን ለሚያሳልፍ ሰው በአእምሮዊ ጤናው ላይ ትኩረት ማድረግ ተገቢ መሆኑን በኒው ሜክሲኮ ዩኒቨርሲቲ ፕሮፌሰር የሆኑት ጃግዲስ ኩብቻንዳኒ ይመክራሉ። ኮቪድ-19 ወረርሽኝ ከተከሰተ ጊዜ አንስተው የአሜሪካውያንን የአእምሮ ጤና ሁኔታ ሲያጠኑ ቆይተዋል። ፕሮፌሰሩ አዋቂ ዕድሜ ላይ ካሉ አሜሪካውያን ውስጥ 14 ከመቶ የኢንተርኔት ሱሰኛ ነው። ያ ለከባድ ጭንቀት ያጋልጣቸዋል። የድብርትም ምልክት ሊያሳዩ ይችላሉ። ማህበራዊ ኑሯቸውንም ያናጋል። ሼሪ ጋለሪና ቤተሰባቸው ከአርባ ዓመታት በላይ በገና ዛፍ መሸጥ ስራ ላይ ተሰማርቶ ኖረዋል። በተቻለን መጠን የሰዎችን የአይምሮ ጤና በመንከባከብ እየረዳን ያለን ይመስለኛል። እዚህ መጥተው የሚያዋቸው ውብ ዛፎች የጽድ ዛፎቹ ግሩም መዓዛ ደስታ ይሰጣቸዋል። የምግብ ማብሰል ባለሙያው ወይም ሼፉ አደም ሄርናንዴዝም የምግብ ቤት ኢንዱስትሪው በኮቪድ የተነሳ የደረሰበትን የከበደ የኢኮኖሚ ድቀት አይቻለሁና ይህንን የደስታ ጊዜ በቀላሉ አላየውም ተመስገን ነው የምለው ብሏል። ይኸው አሁን እዚህ መጥተን የገና ዛፋችንን የፈለግነውን አማርጠን ለመግዛት በቃን። እናም በጣም ደስ ይላል። አመሰግናለሁ ቬሮኒካንና ቆንጂትን ለዚህ ዘገባ። ይህ የአሜሪካ ድምፅ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። ለሁሉም የሰው ልጆች የተሻለና በበጎ የሚዘልቅ መጻኢ ዘመንን ለመፍጠር በጎርጎሳውያኑ 2015 ዓ ም የተባበሩት መንግስታት ድርጅት 17 እርስ በርስ የተሳሰሩ የዘለቄታዊ የልማት ግቦችን ይፋ አድርገዋል። እነዚህን ግቦች ለማሳካት የታቀደው በ2030 የጎርጎሳውያኑ ዘመን ነው። ከግቦቹ መካከል በስድስተኛ ደረጃ ላይ የሚገኘው የውሃና ንጽህና አገልግሎት አቅርቦት ለሁሉም ማዳረስና ዘመን ተሻጋሪ አጠቃቀምን መዘርጋት ነው። የዚህ ምክንያቱ ደግሞ ንጹሕ የመጠጥ ውሃና የንጽህና አገልግሎት ለጤናማ ሕይወትና ህይወትና የበለጸገ ማህበረሰብን ለመፍጠር እጅግ አስፈላጊ መሆናቸው ነው። ይሁንና የዓለም ጤና ድርጅትና የተባበሩት መንግስታት የሕፃናት አድን ድርጅት ዩኒሴፍ የጋራ ቁጥጥር መርሃ ግብር ይፋ እንዳደረገው የንጹሕ አቅርቦት እየተስፋፋ ያለበት ሁኔታ ዘገምተኛ ነው። ወደ ሁለት ቢሊዮን የሚጠጉ ሰዎች በ2030 የጎረጎሳያኑ ዘመን ላይ እንኳን መሠረታዊ የሚባል የውሃ አቅርቦት ላያገኙ ይችላሉ። ዩናይትድ ስቴትስ በዓለም አቀፉ የልማት አገልግሎቷ ዩኤስኤይድ በኩል ከአጋር መንግስታትና ተቋማት ጋር ተባብሮ በመስራት አሁን ባለንበትና በ2030 ዓ.ም ንጹህ ውሃና የንጽህና አገልግሎትን ለሁሉም ለማዳረስ በተቀመጠው ልንደርስ በሚገባበት ደረጃ መካከል ያለውን ክፍተት ለማጥበብ ቁርጠኛ ናት። መሠረታዊ የውሃ አቅርቦት ሊያገኙ ከሚችሉ ሁለት ቢሊዮን ሰዎች መካከል አብዛኞቹ የሚኖሩት በአንድ አገራት ውስጥ ነው። በጎርጎሳውያኑ ህዳር 15 የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት ዩኤስኤድ የንጹሕ አቅርቦትና የንጽህና አገልግሎትን በተመለከተ በ2022 የጎርጎሳውያኑ በጀት ዓመት ውስጥ የድጋፍ ቅድሚያ ሊሰጣቸው የሚገቡ ሀገራትን ዝርዝር አውጥተዋል። በየሀገራት ውስጥ የሚገኙ ንጹሕ ውሃና የንጽህና አገልግሎት ግንባታዎች ቅድሚያ የሚፈጸሙባቸው ቦታዎች ከተመረጡ በኋላ የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ከመንግስታት፣ ከሲቪል ማኅበራት፣ እምነትን መሠረት ያደረጉ ተቋማት እንዲሁም የግል ተቋማት ጋር የውሃ ዋስትናና ይዞታን ለማጠናከር ይሠራል። በዚህ ዓመት ቅድሚያ የሚሰጣቸው ሀገራት ኢትዮጵያን ጨምሮ 14 የአፍሪካ ሀገራትና ሶስት የእስያ እንዲሁም አራት የመካከለኛው ምሥራቅ አገራትና ስፍራዎች ናቸው። ቅድሚያ የመስጠት ሂደቱም ሆነ አመዳደቡ የዩናይትድ ስቴትስ የዓለም አቀፍ ውሃ ስትራቴጂ አካል ነው። ኤስትራቴጂ በጎርጎሳውያኑ 2017 ዓ ም ይፋ ከተደረገ በኋላ ባሉት አራት ዓመታት 155 ሚሊዮን ሰዎች ዘላቂታ ያለው የንጹሕ ውሃ አቅርቦት አግኝተዋል። 148 ሚሊዮን ህዝቦች ደግሞ ዘላቂነት ያለው የንጽህና አገልግሎት ተጠቃሚ ሆነዋል። ደህንነቱ የተረጋገጠ ውኃ ለጤናማ ሕይወትም ሆነ ለበለጸገ ማኅበረሰብ በእጅጉ ጠቃሚ ነው። በንጹሕ ውኃና የንጽሕና አገልግሎቶች ላይ መዋለንዋይ ማፍሰስ የማይናቅ መጣኔ ሀብታዊና ኅብረተሰባዊ የጤና ጥቅሞች አሉት። ዩናይትድ ስቴትስ ለመርዳት ዝግጁ ናት። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በፕሮዲውሰሩ ኤልያስ አስማርና በሁሉም ስፍራ ባሉ መላ ባልደረቦች ስም የምሰናበታችሁ ሰሎሞን አባተ ነኝ። አብራችሁን ስለቆያችሁ አመሰግናለሁ። እባክዎ ራስዎን ከኮቪድ-19 ና ከአደጋዎች ይጠብቁ። ሰላም፣ ጤና ይስጥልኝ። በደና አደሩ።